ዮሐንስ ኦሮሚያ በአዲስ አበባ ላይ ያላትን ልዩ ጥቅም በተመለከተ መግለጫ ወጥቷል የሚባል ዜና ሰምተናል እና አዲስ ወጣ የተባለው መግለጫ ምን ይላል? ያው ዛሬ የሚኒስትሮች ምክር ቤት ያካሄደው ስብሰባ መሠረት ተደርጎ ነው። እንግዲህ በተለያዩ ጊዜዎች የኦሮሚያ ጥያቄ በህዝቡም በተለያዩ አካባቢዎችን ሲነሳ ነበረ። በህገ መንግስቱ አንቀጽ አርባ ዘጠኝ ንዑስ አንቀጽ አምስት የተቀመጡ የተለያዩ ኦሮሚያ በአዲስ አበባ ላይ የተለያዩ ጥቅሞች ይኖሩታል የሚል የተቀመጠ ነበረ እና ይሄ አለመዘርዘሩ በተለያዩ ጊዜዎች በህዝቡም ሲያነሳው እንደነበረ የክልሉ ገዢ ፓርቲም እንደ ጉዳይ ይዞ ልዩ ጥቅም የሚለውን በዝርዝር በህግ ተደንግጎ እንዲወጣ የሚያስችል እንቅስቃሴ እያደረገ መሆኑን ቃል ገብቶ ነበረ። እንግዲህ ይህን መሰረት አድርጎ ኦህዴድ የተለያዩ ምሁራንና የአዲስ አበባ መስተዳድርም ጨምሮ የተሳተፉበት የተባለው ረቂቅ ህግ ነው ዛሬ የሚኒስትሮች ምክር ቤት ተወያይቶ የተወካዮች ምክር ቤት እንዲያጸድቀው የተወሰነው ማለት ነው። ሌላ ከመግለጫው ሌላ የተነገረ ነገር አለ በቃል ወይም ደግሞ በመገናኛ ብዙሃን የወጣ ዘገባ አለ። እንግዲህ የተለያዩ ዌብሳይቶችም ስመለከት ነበረ። የገዢው ፓርቲ የኢህአዴግ የፌስቡክ አካውንት ኦፊሻል የፌስቡክ አካውንትን ጨምሮ የሬዲዮ ፋና ያወጧቸው ዝርዝር የመግለጫው አካል ብለው ያወጧቸው ነገሮች አሉና እዚህ ኦሮሚያ በተለይ ከስም አጠራር ጀምሮ አንዳንድ ነገሮችን ለመጥቀስ በተለያዩ ማህበራዊ በኢኮኖሚ ተጠቃሚ የሚሆንበት ስርዓት የሚደነግግ ሕግ እንደሆነ ከተፈጥሮ ጥበቃ አኳያ በተለይ በኦሮሚያ ዙሪያ ያሉ የውሃ የመጠቀም አካባቢ የደረቅ ቆሻሻ የሚወገድባቸው አካባቢዎችም ስለሆኑ እነዚህን በሚያለማ መልኩ የመንገድ የባቡር የተለያዩ ነገሮችን ተጠቃሚ የሚያደርግበት እንዲሁም የጋራ መኖሪያ ቤቶች አጠቃቀም ላይም እዛ ላይም ከባንኮች ጋር በመተባበር ተጠቃሚ የሚያደርግበት ሁኔታ እንዳለ ይዘረዝራል። የተለያዩ አገልግሎቶች በተመለከተም የአዲስ አበባ መስተዳድር ለምሳሌ የባህል ተቋማት፣ የሲኒማ፣ የተለያዩ የኦሮሚያን ባህል ለማስፋፋት የሚጠቅሙ ተቋሞች፣ ትምህርት ቤቶች ብቻ እንዲያደራጅ አዲስ አበባ መስተዳድር የሚፈቅዱ እነዚህ እነዚህን ተጠቅሰዋል። ከስም አኳያም አዲስ አበባ የሚለው ስም እንደተጠበቀ ሆኖ ከዛ እኩል እውቅና ደግሞ ፊንፊኔ የሚለው አጠራር ደግሞ ያው እኩል እውቅና እንደሚሰጠው ይገልጻል። በአጠቃላይ የሆነው ግር የሚያሰኙ ነገሮችም አሉ። ከላይ የመግለጫው አካል በዚህ አዋጅ ሌላው ብሄርም የማይጎዳ ወይም ደግሞ ብሄር በመሆኑ ብቻ የሚያገኘው የግል ጥቅም አይኖርም፣ አይነት የሚያንጸባርቁ ሀሳቦችም አይቻለሁ። ከታች ደግሞ በጋራ መኖሪያ ቤቶች አካባቢ ለመንግስት ሰራተኞች እና ለሴቶች በኮታ ድልድል የሚጠቀሙበት ሁኔታ አለ የሚል አገላለጽም ተመልክቻለሁ። መቼም በዚች ባለችው አጭር ጊዜ ሰፋ ያለ ትንታኔ ለመስጠት ቢከብድም ወደፊት የህግ ምሁራንም የፖለቲካ ተንታኞችም የምናነጋግረው ይሆናል እንደዚህ አይነት አይነት ነገሮች ግን ከዚህ በፊትም ወጣ ተብሎ ሲጠቀስ የነበረ ህግ መንግስት ቢያስተባብልም፣ እንደዚህ አይነት ነገሮች ትንሽ ህዝቡ በብሔሩ አንድ ግለሰብ በዚህ አይነት ነገር ተጠቃሚ ነው ከተባለ አፈጻጸም ላይ ከፍተኛ ምናልባትም ወደ ግጭት ሊያመራ የሚችል አይነት ችግር ይፈጥራል የሚል ስጋቶች የተደቀኑ ነው ያሉት። አዜባ፣ እንግዲህ ምክር ቤቱ ይህንን ጉዳይ አይቶ መቼ ነው ሊያጸድቅ የተነገረ ነገር አለ? ቀጠሮ የተሰጠ ነገር አለ? በቀጠሮ የተሰጠ ነገር የለም። ብዙ ጊዜ ሕግ ሲጸድቅ የሚኒስትሮች ምክር ቤት ይመለከተውና ከዛ ለተወካዮች ምክር ቤት እንዲመራ ነው የሚደረገው። የተወካዮች ምክር ቤት ደግሞ ያው መቼም በዚህ ባለቀ ሰዓት ያየዋል፣ ወይም አስቸኳይ ስብሰባ ሊያደርግም ይችላል። የተገለጸ ምንም ነገር የለም። አካሄዱ ግን ወደ ተወካዮች ምክር ቤት ተልኮ ተወካዮች ምክር ቤት ሲያጸድቀው ነው ሕግ ሆኖ በይፋ ተግባራዊ ሊሆን የሚችለው። ዮሐንስ ገብረ እግዚአብሔር፣ ለሰጠህን ቃለምልልስ አመሰግናለሁ። እኔም አመሰግናለሁ አዜብ አበባ።